ትኩረት። በአፍሪካ አዲሲቷ ግን ትንሽቷ ሀገር ደቡብ ሱዳን ከሱዳን ተነጥላ ነጻነቷን ካወጀች ትናንት አስር ዓመት ሞላት። እንደ ጎርጎሮሳዊው ሐምሌ 9 2011 ዓ ም እኩለ ሌሊት ነበረ ደቡብ ሱዳን ነጻነቷን ያወጀችው። ይህ የሆነውም የ99 በመቶ ህዝቧን ድጋፍ ካገኘው ከሱዳን ተነጥሎ ነፃ መንግስት ለመመስረት ከተካሄደ ህዝበ ውሳኔ በኋላ ነበረ። ከዚያ በፊት በደቡብ ሱዳናውያንና በካርቱም መንግስት መካከል በተካሄዱ የእርስ በርስ ጦርነቶች በሚሊዮን የሚቆጠሩ ሰዎች ህይወት አልፏል። እንደ ፈረንሳይ ዜና አገልግሎት ዘገባ ከህዝበ ውሳኔው አስቀድሞ በጎርጎሮሳውያኑ 2005 ዓ ም የሱዳን መንግስትና የደቡብ ሱዳን አማጽያን የሰላም ውል ፈረሙ። በውሉ መሰረት ደቡብ ሱዳን በሸሪያ ህግ መተዳደሯ ቀርቶ ለስድስት ዓመታት ራሷን በራሷ ስታስተዳድር ነበረ። ጦርነቱም ቆሞ ሀገሪቱ ነጻ ስትወጣ ሰላም ርቆት የቆየው ህዝብ ለሀገሩ ልማትንና ብልጽግናን ሰንቆ የወደፊቷን ደቡብ ሱዳን በምናቡ እየሳለ እጅግ ቢፈነጥዝም ደስታው ግን አልዘለቀም። ለነጻነት ባንድ ላይ የታገሉት የሀገሪቱ የመጀመሪያው ፕሬዝዳንት ሳልቫ ኪርና ምክትላቸው ሬክ ማቻር በጎሳና ፖለቲካ ጸብ ተለያዩ። ደቡብ ሱዳን ነጻ በወጣች በሁለት ዓመቱ የእርስ በርስ ጦርነት ውስጥ ተዘፈቀች። ሀገር ግንባታው ተረስቶ ነጻ አውጪዎቿ ሀገሪቱን ሲቀራመቱ ከነፃነት በኋላ በጉጉት ሲጠበቅ የነበረው የሰላምና የብልጽግና ተስፋ ጨለመ። አምባሳደር ተፈራሻውል የደቡብ ሱዳንን ጉዳይ በቅርብ ከሚያውቁት ኢትዮጵያዊ ዲፕሎማቶች አንዱ ናቸው። የምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን ኢጋድ አቋቁሞት የነበረው የደቡብ ሱዳን አደራዳሪ ቡድን ዋና ጸሐፊም ነበሩ። ወደኋላ መለስ ብለው የደቡብ ሱዳንን የነጻነት ትግል ያስታወሱት አምባሳደር ተፈራ ደቡብ ሱዳን ነጻ ከወጣች በኋላ ወደ አስከፊ ጦርነት ብትገባም ከነጻነቱ ያተረፈችውም አለ ይላሉ። ትልቁ የደቡብ ሱዳን ትርፍ አንደኛ፣ በሰላሳ ዓመት የሞላ ጦርነት ከዛም በላይ የሆነ የነጻነት ጦርነት ሲያደርጉ ነበር በመሀከሉ ለጦርነት ይታገሉ የነበሩት ኃይሎች በመጀመሪያ በጆሴፍ ላጉ እና አቤላ ሌር የሚመሩ ኃይሎች ከደቡብ ሱዳን ሌላ ሰሜናዊ ጎረቤት ከሱዳን ጋር በድርድር እንደምንም በአንድ ኦቶኖመስ ፌዴሬሽን ተገናኝተው ያ አልሰራም። ያም ያልሰራበት ምክንያት የስልጣን ሽሚያ ነው። ከዚያ በኋላ ጆን ጋራንግ የሚባሉ አንድ በጣም ትልቅ የታወቁ ምሁር እሳቸው የሚመሩት ኃይል እና ሪክ ማሻር ደግሞ ከአንድ በኩል የሚመራው ቡድን ጦርነቱን እንደገና ሲያካሂዱ በእውነት በኢትዮጵያ በኩል እንደ ግርማዊ ቀዳማዊ ኃይለስላሴ ስላሴ ከዛም ኮሎኔል መንግስቱ ከዛም የኢህአዴግ መንግስት ወይንም በጫካ በነበረበት ጊዜ የኢህአዴግ ታጋዮች አግዘዋቸው ነጻነታቸውን አገኙ። እዛ ነጻነት ከተገኘ በኋላ ያው ሌላ በሽታ መጣ። በታጋዮች ወይንም ደግሞ ሬቮሉሽነሪ የሚባሉት ኃይሎች ዓላማቸውን ካገኙ በኋላ በዝርፊያው ላይ እንግዲህ ይጣላሉ። በሀብት ዝርፊያ ላይ፣ በስልጣን ዝርፊያ ላይ ይጣላሉ። በደቡብ ሱዳን የሚሆነው ይሄ ነው። በሌሎችም ተጎራባች ሀገሮች ኢትዮጵያንን ጭምር አብዮት ወይንም ነጻነት ትግል እናካሄደልን ብለው ከታገሉ በኋላ ትርፉ መጨረሻ ላይ የስልጣን ሽሚያ ጦርነት ነው እና ደቡብ ሱዳንን ደግሞ የተለየ የሚያደርገው ከጦርነታቸው በኋላ የምድር ውስጥ ቤንዚን ተገኘ፣ ወይንም ነዳጅ። ነዳጁ ሲገኝ ደህና ወጣ፣ ሁሉም ሀብት ባለሀብት ሆነ። ልማት ላይ ትተው በቀጥታ ትልልቅ ሀመር መኪናዎች፣ ትልልቅ ነጫጭ ክሩዘሮች፣ ውጭ ሀገር ባንክ አካውንት መክፈት ጀመሩ መዋጋት ጀመሩ። በመጨረሻ በኢጋድ አመራር የሰላም ድርድር እንዲደረግ እኔም ራሴ ዛ ቺፍ ኦፍ ስታፍ በነበርኩ ጊዜ ያደረግነው ነው። ተስማምተው ሁሉን ነገር በሃይማኖት መሪዎች፣ በማህበረሰብ መሪዎች ምልጃ ጭምር ከተስማሙ በኋላ ተፋላሚ ወገኖች ሁልጊዜ ቀለሙ ሳይደርግ ፊርማቸውን ይረሳሉ። ጦርነት ይጀመራል። ከኖዌር ጎሳ የወጡት ሬክ ማቻር በጎርጎሮሳዊ 2013 ዓ ም ከስልጣን ሲባረሩ ነበረ ውጥረቱ የተባባሰው። የዲንካ ጎሳው ሳልቫኪር ማቻርን በከሸፈ የመፈንቅለ መንግስት ሙከራ ከሰሱ። በዚያው ዓመት ሀገሪቱ የእርስ በእርስ ጦርነት ውስጥ ገባች። ዘርን መሰረት ያደረገ ጭፍጨፋ፣ መጠነ ሰፊ አስገድዶ መድፈር፣ ህጻናትን በወታደርነት ማሰለፍና ሌሎችም ጭካኔ የተሞላባቸው እርምጃዎች ተስፋፉ። ከዚያም በ2015 ዓ ም የሰላም ውል ተፈርሞ ማቻር በምክትል ፕሬዚዳንትነት ቢቀጥሉም ውጊያው እንደ አዲስ አገረሸና ማቻርም ሀይሎቻቸውም ሸሹ። አምባሳደር ተፈራ እንደሚሉት ለደቡብ ሱዳን ነፃነትና በኋላም በሀገሪቱ ሰላም እንዲወርድ ኢትዮጵያ ብዙ ጥረት አድርጋለች። ይሁንና የሌሎች ሀገራት ፍላጎቶች የሰላም ጥረቱ እንዳይሰምር እንቅፋት መሆናቸው አልቀረም። ተግዳሮቶቹም እነዚህ ብቻ አይደሉም። በኢትዮጵያ አደራዳሪነት ብዙ ብዙ ብዙ ጥረት ተደርጓል። እንደውም ተመልሰው እዛው ምክትል ፕሬዝደንት ፕሬዝደንት የነበሩት ወደ ድሮ ስልጣናቸው እንዲመለሱ ታርቀው ተቀመጡ። በኋላ የውጭ ኃይሎች ደግሞ ኢንትረስቶች አሉ እንደ ግብፅ እንደ ሰሜን ሱዳን፣ ሌሎችም እና ይሄ ይሄ ተግዳሮት አለ ደቡብ ሱዳን ውስጥ። ሁለቱ ባላንጣዎች ኪር እና ማቻር ከሶስት ዓመት በኋላ በሰኔ 2018 ዓ.ም ነበረ የብሔራዊ አንድነት መንግስት የመመስረት ዓላማ ያለው አዲስ የሰላም ስምምነት ላይ የደረሱት በመስከረም 2018 መንግስት ለመመስረት ቢስማሙም ምስረታው ሁለት ጊዜ ተራዝሞ ባለፈው አመት አጋማሽ ነው የተሳካው። ዋና ከተማይቱ ጁባ ውስጥ ትናንት በደቡብ ሱዳን ነጻነት አስረኛ ዓመት መታሰቢያ ክብረ በዓል ላይ የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ባሰሙት ንግግር ብዙዎች ተግባራዊ ሆነው ማየት የሚፈልጉትን ለማድረግ ቃል ገብተዋል። በበኩሌ እንደገና ወደ ጦርነት እንደማልመልሳችሁ አረጋግጥላችኋለሁ። ካጣናቸው አስርት ዓመታት መልሰን ለማገገም እና ሀገራችንን በወደፊቱ አስር ዓመት ወደ ልማት ጎዳና ለመውሰድ በአንድነት እንስራ። ምክትል ፕሬዝዳንት ሬክ ማቻርም በሥነ ስርዓቱ ላይ ሰላም የሁሉም መሰረት ነው ሲሉ ተደምጠዋል። በዓላትን ማክበር እንድንቀጥል እኛ ሰላምን ሕያው ማድረግ አለብን። ምክንያቱም የስፖርት እንቅስቃሴዎችንም ይሁን የኢኮኖሚ እንቅስቃሴዎችን የፖለቲካ እንቅስቃሴዎችንም ጭምር ማካሄድ የሚቻለው ሰላም ሲኖር ብቻ ነው። ፕሬዚዳንት ኪር ዳግም ወደ ጦርነት እንደማይገቡ ቢናገሩም ምክትላቸው ማቻርም የሰላምን አስፈላጊነት ቢያጎሉም ሁለቱም ያሉትን ተግባራዊ ማድረጋቸውን የሚጠራጠሩ አልጠፉም። ብሪታንያ፣ ኖርዌይ እና ዩናይትድ ስቴትስ በጋራ ባወጡት መግለጫ የተሻለ መጻኢ እድል ለመገንባት ብዙዎች አብረው ለመስራት ያሳዩትን ቁርጠኝነት አድንቀው ሆኖም ቃል የተገባላቸው ሰላምና ብልጽግና አሁንም አለመሟላታቸው በእጅጉ አሳዛኝ መሆኑን ሳይጠቅሱ አላለፉም። የደቡብ ሱዳን እጣፈንታ ማነጋገሩ ቀጥሏል። አምባሳደር ተፈራሻውል እንግዲህ የዴሞክራሲ እድገት በየሀገሩ እያበበ ሲሄድ ምናልባት እነሱም ጋር ይደርስ ይሆናል ብዬ ተስፋ አደርጋለሁ። ነገር ግን ስምምነትን ጠብቆ በሰላም ያንን ስምምነት አክብሮ በመራመድ ረገድ ገና ብዙ ብዙ ብዙ ይቀራቸዋል። ደቡብ ሱዳንን በደንብ ስላየሁት በጣም አስቸጋሪ ህብረተሰብ ነው። ያ ህብረተሰብ ደግሞ ከብዙ ውጥንቅጥ የተወጣጣ ስለሆነ ፖለቲካ ባህሉም የተለየ ነው እና ነጻነትን የሚናፍቅ ህዝብ እስኪሆን ድረስ ነጻነትን ለማስከበር የሚታገል እስኪሆን ድረስ ችግሩ ይቀጥላል። ነገር ግን ይህን ችግር መቀጠሉን ተስፋ ሳንቆርጥበት ችግሩን ማሳነስ ነው። እንግዲህ የዓለም አቀፍ ህብረተሰብ የሚያደርገው የተባበሩት መንግስታት ገብቷል፣ የኢጋድ የሰላም ቡድን ገብቷል እና ዓለም አቀፉ ህብረተሰብ የተቻለውን እያደረገ ነው። አሁን ፓርላማውም ናሽናል ወይንም ብሔራዊ መንግስት ለመመስረት ጥረት እየተደረገ ነው። ይሄ ደግሞ ራሱ ገና ብዙ ፕሮሴስ የሚፈጅ ነው። የአስሩ አመት አንደኛ ነፃነት አግኝተው በቀጠናዊ ፖለቲካ ውስጥ ሚና መጫወታቸው እንደ ነፃ ህዝብ ይሄ ትልቅ ትርፍ ነው። ነገር ግን ነፃነት አገኝተው በቀጠናው ውስጥ ሌሎቹ እያደጉ ሲሄዱ እነሱ ገና አለማደጋቸው የሚያሳዝን ሁኔታ ነው እና ትናንሽ የላዕላዊ መዋቅር መሻሻሎች ይኖራሉ። ነገር ግን በደቡብ ሱዳን ሀብት ልክ ልማት አልመጣም። በደቡብ ሱዳን ሀብት ልክ ህዝቡ ምንም አልደረሰውም። አሁንም ቢሆን ሰብል አምርቶ የማይኖር ሸምቶ የሚኖር ህዝብ ነው ያለው። በጦር አሳ እየወጋ ከባህር ውስጥ አውጥቶ የሚበላ ህዝብ ነው ያለው እና ይሄ ገና እስኪሻሻል ከፍተኛ ጥረትን እንደሚያስፈልግ ነው የሚታየኝ። ሀገሪቱን ነጻ ያወጡት የቀድሞቹ አማጽያን በኋላም ሁለት ጊዜ የእርስ በርስ ጦርነት ያካሄዱት የአሁኖቹ የደቡብ ሱዳን መሪዎች አሁንም ስልጣን ላይ ናቸው። በዓለም አቀፉ ማህበረሰብ ከፍተኛ ጫና ባለፈው ዓመት በየካቲት ወር ከታቀደበት ጊዜ ዘግይተው የመሰረቱት የአንድነት መንግስትም ደካማ በመባል ይተቻል። ሀገሪቱ ሌላ ጦርነት ውስጥ እንዳትገባ ለማድረግ ወሳኝ የሚባሉ እርምጃዎች አለመወሰዳቸውም ነው የሚነገረው። ታዲያ እነዚህ መሰረታዊ የተባሉ ጉዳዮች ተጓድለው የሀገሪቱ የወደፊት ተስፋ ምን ሊሆን ይችላል? እንደገና አምባሳደር ተፈራ። ተስፋ የሚኖረው መሪዎቹ እስካሁን ድረስ የዘረፍነው ይበቃናል ብለው ውጭ ያስቀመጡትን ገንዘብ የሚበሉትን በልተው ወደዚያ ካልሄዱ በስተቀር አሁንም ቢሆን በሀብት መቀራመት ላይ፣ በስልጣን መቀራመት ላይ ችግር ይኖራል። እነዚህ ሰዎች በህይወት እና ይሄ እንግዲህ በዘገምተኛ የፖለቲካ ማግባባት የሚካሄድ ነው። አለዛ ያው ተመልሶ እንደገና ታጥቦ ጭቃ ነው የሚሆነው። ግን በተባበሩት መንግስታትም ሆነ በአፍሪካ ህብረት እና በኢጋድ በኩል ብዙ ስራ ይሰራል፣ ብዙ ስራ መሰራትም ይቀራል። እና ይሄ መቀጠል ያለበት ነው። ምክንያቱም አሁን ያለው ሁኔታ ኖ ዎር ኖ ፒስ የሚሉት ሰላምም የለም ጦርነትም የለም በሚለው መካከል እያዋለለ የሚገኝ ሁኔታ ነው። ነገር ግን ይሄ ከሙሉ ጦርነት የተሻለ ሁኔታ ነው እና አንደኛ የነጻነት ዲቪደንድ ወይም የነጻነት ትርፍ የሚባለውን ሰፊው የደቡብ ሱዳን ሕዝብ እንዲያገኝ እነዚህን መሪዎች ማግባባት መጫንም ያስፈልጋል። የፖለቲካ ጫና ማድረግ ያስፈልጋል። እንግዲህ ይህንን ሊያደርግ የሚችል ዓለም አቀፉ ህብረተሰብ ነው እንዳልኩት ያለኑ መንግስታት እንደ አሜሪካ ያሉ ቤንዚኑ በተጠባባቂ ወይም በሪዘርቭ እንዲቀመጥላቸው ስለሚፈልጉ ተዋጉ አልተዋጉ ጉዳያቸው አይደለም። ግን ያው ፖለቲካ ይጫወታል። ሌሎቹ ደግሞ በደቡብና በሰሜን ሱዳን የኢትዮጵያ ጦር በተባበሩት መንግስታት ድርጅት አማካኝነት ባይኖር ኖሮ እስካሁን ድረስ ሁለቱ መካከል ያለ ጦርነት የተጋጋለ ይሆን ነበር። ስለዚህ ይሄ ልባት ማግኘቱና አትሊስት ጦርነት አለመኖሩ በጣም ትልቅ ነገር ነው። የፖለቲካው ዝግመት ቃል በተግባር አለመተርጎሙ፣ የኢኮኖሚው ቀውስ እንዲሁም ሀገሪቱ ከነጻነት ወዲህ የከፋ ለሚባል ረሃብ መጋለጧ የድሀይቱን ሀገር ጫና አክብዷል። ምንም እንኳን በደቡብ ሱዳን የደረሰውን የሰላም እጦት ሊያስቀሩ የሚችሉ ብዙ እድሎች አመልጠዋል ቢባልም የሰላሙን ሂደት እንደገና ለማንቀሳቀስ አሁንም ጊዜው አረፈደም የሚሉ ጥቂቶች አይደሉም። አድማጮች፣ የዛሬው ትኩረት በአፍሪቃ የስካሁኑ ነበረ። ሂሩት መለሰ ነኝ። ደህና ቆዩ።